በዩናይትድ ስቴትስ በርካታ ግዛቶችን የሚያዳርስና በመቶ ዓመታት ውስጥ ታይቶ የማያውቅ የተባለ እጅግ አደገኛ ዝናብ አዘል አውሎ ነፋስ ሃሪኬን ሳንዲ የሚያስከትለውን ጉዳት ለመቋቋም አሜሪካውያን እየተሰናዱ ነው። በሰዓት 150 ኪሎ ሜትሮች የሚምዘገዘገው ዝናብ አዘል አውሎ ንፋስ ከውቅያኖስ አቅራቢያ የሚገኙ አንዳንድ አካባቢዎች ገና ድሮ ማጥለቅለቅ ይዟል። ዛሬ ማምሻውን አብዛኞቹን አካባቢዎች ያዳርሳል ተብሎ ይጠበቀውና ና ወደ ምስራቃዊ ዩናይትድ ስቴትስ ግዛቶች በመቃረብ ላይ የሚገኘው ይህ አደገኛ ዝናባማ አውሎ ንፋስ በሚጓዝባቸው መንገዶች ላይ ባሉ ትላልቅና ትናንሽ ከተሞች፣ መንደሮች ና ቀዬዎች የሚኖሩ 50 ሚሊዮን አሜሪካውያንን ለጉዳት ያጋልጣል ተብሎም ተገምተዋል። በንብረት ላይ የሚደርሰው ውድበትም ሶስት ቢሊዮን ዶላር እንደሚጠጋል አደገኛው ዝናብ አዘላውሎ ነፋስ በሚመታቸው ግዛቶችና አካባቢዎች ከሚገኙ ኢትዮጵያውያን ሁለቱን ወደዚህ ወደ ስቱዲዮ ከመግባታችን ጥቂት ቀደም ብሎ አሉላ በስልክ አግኝቷቸው ነበር። ያለውት አሁን ሀርለም ውስጥ ነው። ውጪ ብዙ እንቅስቃሴ የለም። እስካሁን ድረስ ከደቡባዊ መንሀተን አካባቢ ከራሳቸው ቤት ወደ መጠለያ እንዲመጡ የተጠሩ ሰዎች አሉ እና እንግዲህ የምንረዳቸው የሚያስፈልጋቸውን ነገር እንሰጣቸዋለን። ምን ትሰጧቸዋላችሁ? እንደ ተረዳሁት አንቺ ከኒውዮርክ ከተማ የጤና አጠባበቅ አገልግሎት መስሪያ ቤት ጋር ነው የምትሰሪው እና ምንድን ነው እያደረጋችሁላቸው ያሉት? የንጽህና መጠቀሚያ መገልገያ እንሰጣቸዋለን። ነርሶች አሉ እና እያንዳንዶቹ የሚመጡትን ሰዎች የሚከታተሉ ምግብ እንሰጣቸዋለን። የሚያስፈልጋቸውን ነገሮች እንሰጣቸዋለን። ቤታቸው እዚህ ከፍተኛ ዝናብ የቀላቀለ ነፋስ ይመታል፣ አደጋ ይደርስበታልና ለበለጠ አደጋ ይዳረጋሉ በሚል ስጋት ነው ሰዎቹ ከዛ እየለቀቁ ያሉት። ልክ ነው። በሄሪኬኑ ምክንያት ጎርፍ ሊኖር ስለሚችል አደጋ ላይ እንዳይወጡ ነው ወደ መጠለያ ቦታ የሚጠሩና ወደ ደቡብ ማንሃተን ውስጥ ውሃ አካባቢ ያለ ቦታ ስለሆነ ዋናው የሚፈራው ነገር የጎርፍ ጥቃት ነው። ከዚህ በፊት የነበረ አይሪን የነበረ ጊዜ ትንሽ ጎርፍ ነበረ፣ ግን የአሁኑ ከዛ በላይ ይሆናል ተብሎ ነው የሚገመተው። ከትናንትና ጀምሮ መመላለሻ አባቦች ዘግቶ ነበረ። በአንቺስ በኩል አደ ተዘጋጅተሻል? አሁን ሰዎቹን ከመርዳት ባሻገር በዚህ ጎርፍ ጉዳት እንዳይደርስብሽ ምን አይነት ጥንቃቄዎች አድርገሻል? ምንድን ነው የምታደረጊው ዛሬ ከዚህ ከስራ ቦታ ከሄድሽ በኋላ? እኛ አካባቢ ብዙ ጎርፍ ይደርሳል ተብሎ አይሰጋም፣ ግን ያው ተዘጋጅቻለሁ። አስራ አንድ ሰዓት ላይ ነው ስራ መጨረሰው። ነገም እዚህ ነው ተመልሼ የምሰራው እና ወደ ዋናው ስራ የምመለሰው ሮብ ዕለት ነው። ከጀርባሽ የሰዎቹን እንቅስቃሴና ድምጽ እንሰማለን። ወይዘሪ ታደ ጸጋ ለጊዜሽ አመሰግናለሁ። መልካም እድል። አመሰግናለሁ። አሉላ ስሜ አባተማመው ይባላል። የምኖረው በማውንት ሎረል የምትባል ከተማ ኒውጀርሲ ስቴት ውስጥ ፊላደልፊያ ቀረብ ያለ የኒውጀርሲ አካል ውስጥ ነው። የምኖረው ከአትላንቲክ ውቅያኖስ ወደ ሀምሳ አምስት እስከ ስልሳ ማይል ርቀት ላይ ነው። አሁን እርስ ያሉበት ቦታ አማካኝ አንድ ሰዓት በመኪና ሊደረስ በሚችልበት ርቀት ነው ያሉት ከውቅያኖሱ። ይሄ ደግሞ ኃይለኛ ዝናብ የቀላቀለው ንፋስ በፍጥነት ከሰባ ማይልና ከዚያ በላይ አሁን ባለበት ሁኔታ ሲቀጥል ደግሞ ከፍ ባለ ፍጥነት የሚሄዳልና በአጭር ጊዜ ውስጥ እናንተ ጋር መድረስ የሚችል ነው ማለት ነው። አዎ፣ ምክንያቱም አንድ ሰዓት ተኩል የሚወስድ መንገድ እንግዲህ ነፋሱ ከዛ ባጠረ ጊዜ ውስጥ በቀላል ሊደርስ የሚችልበት ሁኔታ ነው። አካባቢያችሁ የሚመስለውን የተወሰነ ስዕል ይስጡን ዶክተር አባተ። በዚህ ርቀት ነው ያላችሁት፣ ለውቅያኖሱ ቅርብ ናችሁ። ብዙዎችም ጥንቃቄና ዝግጅት በማድረግ ላይ ናቸው። ምን ይመስላል አካባቢያችሁ በአሁኑ ሰዓት? አካባቢው ጸጥ ብሏል። ትምህርት ቤቶች ተዘግተዋል። አንደኛ ደረጃ ሁለተኛ ደረጃ ኮሌጁ ጭምር ተዘግተዋል። መንግስት መስሪያ ቤቶች በሙሉ ተዘግተዋል። አንዳንድ መንገድ ላይ የሚታዩ መኪናዎች በስተቀር ምንም አይነት እንቅስቃሴ አይታይም። አሁን ሰው በተቻለ መጠን በቤቱ ውስጥ ሆኖ የሚመጣውን እየጠበቀ ነው ያለው። እርሶስ ምንድን ነው? በምን ሙያ ነው የተሰማሩት? ፓብሊክ ካልዝ ውስጥ ነው የምሰራው። የህክምና ባለሙያ ነዎት? አይደለሁም ግን ስታቲስቲክስ እና ዲሞግራፊ ስለ ህዝብ ጥናት ነው የተማርኩት። እና ስራዬ የህዝብ ጤንነት በምን አይነት መልክ መቆጣጠር እንደሚቻል፣ መስሪያ ቤቶች፣ ሆስፒታሎች እና ዶክተሮች ምን አይነት ጥንቃቄ ማድረግ እንዳለባቸው የሚከታተል መስሪያ ቤት ውስጥ ነው ያለሁት። እሱን አይነት ተግባር ነው ማከናወነ። እንግዲህ ይሄ ድንገተኛ እንደመሆኑ ወዲያው ፈጥኖ ደራሽ እርዳታ የሚጠይቅም ቢሆን፣ ተደጋግሞን የሚመጣ እንደመሆኑ የሰዎች የጤና ሁኔታ ላይ የሚያደርሰውን የማጥናት የማጤን ልማድና ዝንባሌ ያለና ከወዲሁ የሚደረግ ነገር አለ በጥናት የሚገኙ ለሚቀጥለው መሰል አደጋ ሲመጣ ዝግጅቶችም ስላሉ የቀደሙትን ማጥናትና መመርመርም ስላለ እናንተ የምትመለከቱት በእናንተ በኩል እንደው የሚታይ ነገር አለ። ከዚህ ጋር ተያይዘው እሱን የሚመለከት ራሱን የቻለ መስሪያ ቤት አለ እና በስቴት ደረጃ የተከታተለው በከተማዎችም፣ በካውንቲም፣ በወረዳ ደረጃ እንደሚባለው የተደራጁ መስሪያ ቤቶች አሉና። እነሱን እየተከታተሉ የሚያጠኑ አሉ አስቸኳይ እርምጃ የሚወስድም አለ የእኛ ስራ ከዚህ በኋላ ከሚመጣው ጋራ የተያያዘ ነው ሜል ውጤቱ ምንድን ነው ሰው ላይ የደረሰው የሚለው ላይ ነው መጨረሻ ላይ ከሆስፒታል ጋር ከመጡ በኋላ ሀኪም ጋር ከሄዱ በኋላ ምን አይነት ውጤታም ውጤት ሊያገኙ ቻሉ በህክምና ላይ ነው የምናጠናው ዶክተር አባተ ይሄ ኃይለኛ ዝናብ አዘል ንፋስ ደጋግሞ የሚጎበኛቸው አካባቢዎች እንደመሆናችሁ በተለይ ለውቅያኖሱ ቅርብ መሆናችሁ ለዛ ያጋልጣልና ከዚህ ቀደም በታሪክ ታይቶ የማያውቅ በጣም ግዙፍ የሆነ ተለቅ ያለም ጉዳት ያደርሳል ተብሎ የተፈራ አይነት ሄሬኬንችና የደረሰው እናንተ ጋር ባለፈው ዓመት ከደረሰው አይሪን ከሚባለው ሄሬኬን ጋር ሲነጻጸር ምን አይነት ጉዳት አድርሶ ነበር የቀደመው? የአሁኑ ምን አይነት ጉዳት እንዳያደርስ ነው የተፈራው የተሰጋው? ባለሙያዎቹ እንደሚሉት ከሆነ ውቅያኖሱን ተከትሎ ወደ ኒውዮርክ ወደ ላይ ነው ያለፈው። በአጭር ጊዜ ውስጥ ነው አደጋውን አድርሶ ያለፈው እና እንደዛም ሆኖ ብዙ መንገዶች፣ ድልድዮች ተሰባብረው ነበረ። ብዙ ጎርፍ ደርሷል። ሰፈሮችን አበላሽቷል። ብዙ ሰዎች ቤታቸው ለረጅም ጊዜ ከአንድ ሳምንት በላይ ችግር ውስጥ ገብተው ነበረ አንዳንድ እርዳታም ለማድረግ በጣም አስቸጋሪ የሆነ ነበር ለረጅም ጊዜ። ያ እንግዲህ በአጭር ጊዜ ላለፈ ሄሪኬን ነው። የአሁኑ የሚፈራው ረጅም ጊዜ ነው የሚወስደው ተብሏል። ቶሎ አልፍም። ቶሎ ካላለፈ ብዙ ዝናብ ይጥላል። ነፋስ ብዙ አለው እና በዛው መጠን ብዙ አደጋ ሊያደርስ ይችላል። ብዙ መብራቶችን መበጣጠስ፣ መንገዶች፣ ዛፎችን በመጣል እና አንዳንድ አስቸጋሪ ሁኔታዎችን በማስከተል አካባቢውን ሊጎዳ ይችላል ተብሎ የተፈራ ነው ያለውን ዶክተር አባተ እንግዲህ በጥቂት ሰዓታት ውስጥ እናንተም አካባቢ ይደርሳል ተብሎ ይሰጋል። እንዳጫወቱን ዝግጅቶች በግለሰብም በቤተሰቦችም በሁሉም አካባቢ እየተደረጉ ነው። ቀናት የሚቀጥል ሀይለኛ ዝናብና ንፋስ በሚመጣበት ሁኔታ በቤት ውስጥ እያደረጋችሁት ዝግጅት ካለ ምን አይነት ጥንቃቄዎችም ምን አይነት ዝግጅቶችን ስታደርጉ ቆያችሁ ሰሞኑን? በእኛ ቤት መጠነኛ ዝግጅት አድርገናል። አቅማችን ውሃ ገዝተናል። የጠርሙስ ውሃ፣ የመጠጥ ውሃ፣ የመጠጥ ውሃ ውሃም ሊበላሽ ይችላል ተብሎ ስለሚፈራ እሱም እንግዲህ አንድ አስቸኳይ ነገር ነው። በስታብ የመታጠቢያ ቦታ ውሃ ሞልተናል። ለሽንት ቤት የሚያገለግሉ ገንዳዎች ሁሉ መሙላት እንደሱ እንደሱ አይነት መጠነኛ ዝግጅቶች ማድረግ እና ቤት ውስጥ አንዳንድ አካባቢው ነፋስ በቀላሉ የወረውራቸው ይችላል የሚባሉ ከውጭ ያሉ ነገሮችን ለማሸሽ ሞክረናል። በተረፈ እንግዲህ ያው አንዳንድም በቀላሉ የሚበሉ መቀብቀዣ የማያስፈልጋቸው ደረቅ ምግቦች እንደ አፕል፣ ሙዝ እና ዳቦ እንግዲህ እንደሱ እንደሱ አይነት ነገሮችን ለማዘጋጀት ሞክረናል እንግዲህ ሁለት ለሶስት ቀናት መብራት ስለሚጠፋ መብራቱ የማቀዝቀዣውንም ስለሚያበላሽ ከዛም ለመዳን የሚደረግ ጥንቃቄ ነው። መብራት ሊጠፋ ይችላል የሚል ስጋት ነው ይህን የሚያመጣው መብራት ከጠፋ መቀዝቀዝ ያለባቸው ምግቦች ሊበላሱ ስለሚችሉ እነሱ ከተበላሹ ይጣላሉ። ስለዚህ በቀላሉ የማይበላሹ ምግቦችን አዘጋጅቶ ለማድረግ ነው። እንግዲህ ትንሽ በረዶ ምናምንም ለመስራት ሞክረናል። በላስቲክ ውሃ እየሞላ ማቀዝቀዣ ውስጥ መብራት ቢጠፋ ቢያንስ እሱ ራሱ በረዶ እስከሚማሟ ድረስ ትንሽ ጊዜ ያስኬዳል። ዶክተር አባተ ማሞ ለቤተሰቦና ለአካባቢው ከጉዳቱ ትታደጉ የበረታም አደጋ አይደርስም ብዬ ተስፋ አደርጋለሁ። እግዜር ይስጥልኝ። አመሰግናለሁ።